በጸጥታ ችግር ምክንያት ከተለያዩ የኦሮሚያ ክልሎች ክልል ከተሞች ተፈናቅለው በአማራ ክልል በተለያዩ ቦታዎች ተጠልለው የሚገኙ የኅብረተሰብ ክፍሎችን ወደ ቀያቸው የመመለስ ስራ እየተሰራ መሆኑ ተገለጸ። የአማራ ክልል አደጋ መከላከልና ምግብ ዋስትና ኮሚሽን እንዳስታወቀው አስተማማኝ ሰላም አለባቸው ወደ ተባሉ አካባቢዎች ተፈናቃዮቹን ለመመለስ እየተሰራ መሆኑን ገልጸዋል። በዚህም በኦሮሚያ ክልል 13 ዞኖች በመጀመሪያው ዙር ከ500 በላይ አባወራዎችን ወደ ቀያቸው መመለሳቸውንም ገልጸዋል። በኦሮሚያ ክልል የቡሳጎኖፋ ኮሚሽን በበኩሉ ከቅርብ ጊዜ ወዲህ እንቅስቃሴ ባለ ፈው እስካሁን በተደረጉ ጥረቶችም ከአማራ ክልልም ሆነ ከኦሮሚያ ክልል ተፈናቃዮችን ወደ ቀያቸው ለመመለስ እየተሰራ መሆኑን ገልጸዋል። ከተፈናቃዮቹ መካከልም የተወሰኑትን መስፍን አራጌ አነጋግሯቸዋል። ዘገባው እንደሚከተለው ይቀርባል። መልሶ አደር ነኝ ወደ አስራ አምስት ሳሪ መለስ አለን የተሟለ ንብረት አለን ለዚ ያልበር የሚተዳደር እኛ ተወደን ካደግንበት በላይ ኦሮሚያ ክልል ነው ምን ወደው ጅም የወለድኩኝ ሀብት የሚያገኘውኝ ኦሮሚያ ክልል ነው። ስሜ በለጠ ይባላሉ። የአምሳ ዓመት ጎልማሳ ናቸው። ከልጅነት እስከ እውቀት ከስራ እስከ ውጤት ከትዳር እስከ ልጆች ህይወትን ያጣጣሙት በኦሮሚያ ክልል በምስራቅ ወለጋ ሊሞ ወረዳ ውስጥ መሆኑን ይናገራሉ። ግና በአካባቢው ተከሰተ ባሉት ጥቃት ከስምንት ልጆቻቸውና ከትዳር አጋራቸው ጋር ተፈናቅለው ወደ አማራ ክልል ምስራቅ ጎጃም ፍኖተሰላም ከተማ ከመጡ ሁለተኛ ዓመታቸው እየተጠጋ መሆኑን ጠቁመዋል። የተሻለ ነዋሪ ነበርኩ የሚሉት አስተያየት ሰጪው ቀን ተቆጥሮ በሚደረግ ልገሳ ህይወትን መምራት ይከብዳል፣ እናም ወደ ነበርንበት ልንመለስ ይገባል ባይ ናቸው። ወንድም በሙሉ ጥያቄውም ሰላማዊ ሰልፍ ጠይቀን ነበረ። እኛ ወደ ነበርንበት ቦታ ተመልሰን ወደ ነበርንበት ግብርናችን ተረጅ ከምንሆን ረጅ ብንሆን ይሻላል። እኛ ስድስት መቶ ና ሰባት መቶ ኩንታል የምናመርት ሰዎች በአስራ አምስት ኪሎ ስንዴ ተደርተ መኖር ስለማንፈልግ ብለን ነው ልናመለከት እንችለን የነበረ ያደለሁም እዚያ ብዙ ብዙ ንብረት ያለኝ መጋዝን ያለኝ ቤት ትልቅ ንብረት መኖሪያ ሁሉ ነገር ያለኝ ቤቶች እንኳ በቀን ስራ ሰርተው የሚያድሩት እዚህ ሀገር መቀመጥ አይፈልጉም። የአማራ ክልል አደጋ መከላከልና ምግብ ዋስትና ኮሚሽን ኮሚሽነር ዘላለም ልጃ አለም ይህን የተፈናቀ ተደጋጋሚ ጥያቄ ለመመለስ የተጀመረ ጥረት ሲሉ የገለጹት እንቅስቃሴ ሰሞኑን ይፋ ሆኗል። ከኦሮሚያ ክልል ተፈናቅለው ወደ ክልላችን የመጡ ዜጎቻችን ወደ ቀያቸው ለመመለስ ከሁለቱ ክልል ርዕሳነ መስተዳድሮች ጋር በተደረገ ውይይትና ስምምነት ሰላም ባለባቸው አስራ ሶስት ዞኖች ላይ ተፈናቅለው የመጡ የኦሮሚያ ተፈናቃዮች ወደ አማራ ክልል የመጡት እንዲመለሱ በሚል ስምምነት ተደርሶ ስራ ተጀምሯል። ተፈናቃዮቹን ወደ ነበሩበት የመመለሱ ጅማሬ ከምስራቅ ወለጋ ሊሙ ወረዳ ተፈናቅለው በፍኖተ ሰላም ከተማ ቤተሰብ ጋር ተጠግተው ለሚኖሩት የልቤ ደምሴ አስደሳች ዜና ሆኖ አልፏል። እኔም እንደተመለስኩ ነው የቆጠርኩት። ነገ እነሱ ዛሬ ተተመለሱ፣ እኛ ደግሞ ነገ እንመለሳለን ብዬ በቃ እንደተመለስኩ ነው። ደስታ የሞት የዛን ያን የሰማ እውለታ በቃ እንደው ተስፋ እንደው እኖራለሁ እንደው ከዚህ በኋላ የሚል ነው። ይሁን እንጂ ተፈናቃዮቹ እንዲመለሱ የተደረጉት በተወሰኑት የኦሮሚያ ዞኖች ብቻ መሆኑ ቅሬታ እንደፈጠረባቸው አልሸሸጉም። ወለጋ ምዕራብ ወለጋና ሶስቶችን ዞኖች ወደኋላ አስቀረ። እኛም ምንነዳለን ብለን በጉጉት እየጠበቅን ነበር፣ እዚህ እየተሰቃየን ነው ያለ ነው። ኮሚሽነር ዘላለም በበኩላቸው ሲመልሱ ይህ እንግዲህ በአጠቃላይ በኦሮሚያ ክልል የተፈናቀሉ ዜጎችን የመመለስ ሳይሆን አስራ ሶስት ዞኖች ሰላም ያለባቸውና ተፈናቃዮቹ ቢሄዱ መደበኛ ሕይወታቸው ሊመሩ የሚችሉበት እድል ባለበት አካባቢ ነው። በቀሪ ስምንት ዞኖች ግን አሁንም የኦነግ ሸኔ ኃይል ያለ ከመሆኑ ጋር ተያይዞ ለመኖር ምቹ ስላልሆነ አስተማማኝ ሰላም በሚኖርበት ጊዜ ወደ ቀያቸው የሚመለሱበት ሁኔታ እንደሚኖር ነው መስማማት ላይ እየተደረሰው እና ይህን ስምምነት መሰረት በማድረግ ነው እየሰራን ያለነው። ኮሚሽነሩ በአሁኑ ሰዓት አስተማማኝ ሰላም አለባቸው ተብለው ከተዘረዘሩት አስራ ሶስት የኦሮሚያ ክልል ዞኖች ተፈናቅለው የመጡት አርባ ሺህ እንደሚገመቱ ጠቁመው ይህ ግን የሚረጋገጠው በቅድመ ማጣራት ነው ብለዋል። እስካሁን ድረስ ለእኛ መረጃ ወደ ሰላሳ ዘጠኝ ሺህ አካባቢ የሚደርሱ ናቸው። ነገር ግን ይሄ መረጃ መጣራት አለበት። ምክንያቱም ተፈናቃይ ማን ነው? የተፈናቀሉ ሰዎች ናቸው ከእርዳታ ከምንሰጠው ቁጥር አንጻር ነው ይህንን É, não Som... የአሜሪካ ኮሚቴ ፎርም ተደርጎ በወረዳ ደረጃ በቀበሌ ደረጃ እያጣራ ያለበት ሁኔታ ነው ያለው። ለመጀመሪያ ዙር ወደ አምስት መቶ አርባ ሁለት የሚሆኑ አባወራዎች ከነ ቤተሰቦቻቸው ወደ ኦሮሚያ ክልል ባለፈው ሳምንት የሄዱበት ሁኔታ አለ። አሁንም ቀሪዎችን እያጣራን የምንልክበት ሁኔታ ይኖራል ማለት ከኦሮሚያ አደጋ ስጋት ስራ አመራርነት ወደ ቡሳ ጎኖፋ ኮሚሽን የተቀየረው ተቋም ምክትል ኃላፊ ገረመው ኦሊቃ ለአሜሪካ ድምጽ በሰጡት አስተያየት በኦሮሚያ ክልል ውስጥም ሆነ ወደ አማራ ክልል የተፈናቀሉ ሰዎችን የመመለስ ተግባር መጅ እንዲጀመሩን አረጋግጠዋል። በተመሳሳይ ችግር የተፈናቀሉ አማራ ክልል ብቻ ያሉ አይደለም። ኦሮሚያ ክልል ውስጥም እንደዚሁ አማራ ብሔረሰብ እና ኦሮሞ ብሔረሰብ እንዲሁ አብሮ ተፈናቅሎ አብሮ እየተመለሱም ያሉ አለና በተጓዳኝ ያንንም እየሰራን ነው። ለምሳሌ የአማራ ከሰማና አንድ ሺ በላይ የተፈናቀለ ወደ ሀምሳ ስድስት ሺህ በላይ ተመልሷል። የኦሮሞም እንዲሁ ከዘጠኝ መቶ ሺ በላይ ተፈናቅሎ ነበረ ወደ መቶ ሰማና ሰባት ሺ ተመልሷል። बेमार तो रह जाए मलेरिया वो तो था मरे ሆቴል ምናምን ያለው ሁሉ ተለይቶ እንድመጣ እና የመጀመሪያ እርምጃ ለማስጀመር ባለፈው ከግን ቦታ ያጀምሮ ያ ነገር እንድከናወን ተደርጓል። እኛ ወደ ዞኖች ሰኝተኛል። በዛ ደግሞ የደረሰበትን ቦታ ያጋጠመውን ችግርና የተሰጠን መፍትሄ ጭምር እያብራራን እየሰራን ለቀጣይም ደግሞ ጥሩ መነሻ፣ ጥሩ ምሳሌ ስለሚሆን ይሄ ተጠናክሮ ይቀጥላል። ወደ ቀያቸው የሚመለሱት ተፈናቃዮች ተመሳሳይ ችግር እንዳይገጥማቸው ተመልሰው ሲሄዱም የማቋቋምና የመደገፍ ስራ ስራ ይሰራል ይላሉ ኮሚሽነር ዘላለም። በምነት ደረጃ ና ፕራክቲካሊ የኦሮሚያ ክልልም እየሰሩ ያለ ምንድን ነው? አንደኛ እነዚህ ዜጎች ንብረታቸው የወደመበት ሁኔታ ያለ ከስራ ውጭ ነው የቆዩት። ስለዚህ እነዚህን ዜጎች ቋሚ ህይወታቸውን እስከሚመሩ ድረስ ማቋቋም ያስፈልጋል በሚል ስምምነት ተደርሷል። እስከሚቋቋሙ ድረስ ደግሞ ልክ እዚህ ስናደርግላቸው የነበረውን አይነት ሰብዊ ድጋፍ እዛ የሚደረግበት ሁኔታ ለመፍጠር ነው። ስለዚህ ንብረታቸው ደግሞ ለናፍታቸው ላኩናል። ስራ ሲሰሩ አለም የቆዩት እና እርሻ ስራ እንቅስቃሴ ውስጥ የሚገቡበትን የማቋቋም ስራ ሁሉ ለመስራት ስምምነቱ አካል ነው። የቡሳ ጎኖፋ ምክትል ኃላፊም ከአመራር ለአመራር ውይይት ባለፈ የህዝብ ለህዝብ ግንኙነት እንደሚደረግ አረጋግጠዋል። የፌዴራል መንግስት ከጉዟቸው ጀምሮ ነው እርዳታ እንዲደረግ አቅዶ የጀመረና ራሳቸውን እስክችሉ ለይተን በዚህ ድጋፍ እናደርጋለን። ያን ብቻ አይደለም፣ ህዝብ ለህዝብ የምለው በተለይ በኦሮሚያ ትልቅ ውጤት የታየበት ነው እና ህዝቡ እንድረዳዳ በተለይ የእርሻ መሬት በማዘጋጀት በመደጋገፍ ላይ ትኩረት አድርጎ ህዝቡን ወደ ተሻለ ኑሮ ለማሳለፍ ይሰራል ማለት ነው። ከዛ በኋላ ግን ለዘላቂው መፍትሄ መሬታቸውን ላይ እንዲያርሱ ባለው ጉልበት እንዲጠቀሙ የእርሻ መሳሪያ፣ ዘር፣ ሌላም ነገር በሚመለከተው አካል ድጋፍ ተደርጎ ህዝቡም ተረባርቦ የማቋቋም ስራ ይሰራል። ኮሚሽነር ዘላለምም ሆኑ አቶ ገረመው ተፈናቃዮቹን ወደ ቀያቸው የመመለሱ እንቅስቃሴ ከሰብአዊና ኢኮኖሚያዊ ፋይዳው ያለፈ ቁም ነገር አለው ባይ ናቸው። አሁን ብሔር ተኮር የሆነ ፖለቲክስ የፈጠረው ወይም ደግሞ ለረዥም ጊዜ የተዛባ ትርክት የፈጠረው የፖለቲክስ ውጤት ነው። አሁን ዜጎች መፈናቀል እንዲህ አይነት ህዝብ ለህዝብ ግንኙነቶችን በማጠናከር በብሔሮች መካከል ቁርሾ ለመፍጠር ሲሰሩ የነበሩ ኃይሎች አጀንዳን በማምከን ለሀገራዊ አንድነት ትልቅ የሆነ ፋይዳ ያለው ስራ ነው ብለን እናስባለን። በአብዛኛው አገርን ለማፍረስ የምጥሩት ራሳቸው ተስፋ የሚቆርጡበት ሂደት ነው። ህዝቡ ደግሞ ተስፋን የሚገነባ አብሮ መኖርን ትልቅ እሴት ያለውን የመገንባት ይህንን የማዳበር የመደጋገፍ በሀገራችን ያሉ ብሔር ብሔረሰቦች ሁሉ አንድና አንድ ናቸው። ህዝብ በፍቅር ተፋቅሮ ተዋዶ በጋራ የመኖር ልምድን እያዳበረ እንዲሄድም ጭምር ማሳያ ነው ይሄ። ዘገባውን ያጠናቀረልን የወሎ ዘጋቢያችን መስፍን አራጌ ነው።